ዳስ ያህል እግዝትነ ማርያም ድንግል ወላዲት አምላክ ዘይትነ በይለተ ቀዳሚት ንጺት ወብሪት ወቅድስት በኩሉ እንታቀፈቶ ለእግዚ በራሃ ወኩሉ ፍጥረት የሱ ምስሊሃ እንዘይጸሩ ወይብሉ ሳሊ ለነ ቅድስት ተፈሲ ኦ ምሌተ ጸጋ ተፈሲ ስመ ረከብኪ ሞገሰ ተፈሲ እግዚአብሔር ምስሌኪ ናስተበጽእ ለኪ ኦ ግርምት ድንግል ወንፌኑ ለኪ ፍስሃ ምስለ ገብርኤል ምላክ ስመንፍሬየ ከርስኪ ኮነ መድኃኒተ ዘመድነ ወአቅረበነ ሀበ እግዚአብሔር አቡሁ ሰአሊ ለነ ቅድስት ከመከብካብ ዛልዎ ጥልቀት መንፈስ ቅዱስ አደረላይሌኪ ዋይለ ልውልጸለለኪ ኦ ማርያም አማን ሞለርኪ ቃለ ወልደ አብ ዘይነብር ላለም መጻዋዳነነ እመ ኃጢአት ሰአሊ ለነ ቅድስት አንቲውቱ ዘመድ ዘምስሮኦ ዳዊት ወለርኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ ዋሂድ ቃል ዘምአብ ዘምቅድ ማለም ህሉ ተሰባ ዘምቅድ ማለም ህሉ ሀብ አርሶ ወነሳ ምኔቺ አርያ ግብር ሳሊለነ ቅዱስ ኮንቺ ዳግሚተ ተሰማይ ዲበ ምድር ኦ ወላዲተ አምላክ ዘይን መለ ርኩስ ሰረቀለነ ምኔቺ ፀሀየ ጽድቅ ኦ ወላድኪዮ በከመ ትንቢተ ነቢያት ዘይን በለዘር ዘይን በለዘር ወይ ሙስና ሳሊለነ ቅድስት አንቲ ውቱ ደብተራ እንተ ተሰበኪ ቅዱስተ ቅዱሳን ወውስጤታ ታቦት በወርቅ ልቡጥ ምኩልሄ ወውስጤታ ጽላተኪዳን ተጅዳን መሶበ ወርቅ እንተ መናህቦ ዘውቱ ወለ እግዚአብሔር መጻው ሀደረ ማርያም ድንግል ዘይመለሩክስ ተሰባ ምንያ ቃላ ወለደቶ ውስተ ዓለም ለንጉሰ ስፋት መጻዋዳህነነ ፍትየሳ ገነት እመበግ ነባቢ ወልደአብ ዘይነብርላለ መጻ ዋህዳነነ ማጢአት ሳሊለነቅድስት ተሰምአኪ እመ ለ ክርስቶስ ንጉስ እምድረ ወለርኪ እካሁ ነበርኪ በድንግና በመንክር ምስጢር ወለርኪ ዮላ ማኑኤል ቆበይንተዝብ ቀበኪ እንበለ ሙስና ሳሊለነቅድስት አንቲኡቱ ስዋስው ዘሬ ያይቈብ እግዚአብሔር ምስሊኹ እስመጾርኪ በከርስኪ እህቱም ዘይታወቅም ኵለሄ ኮንቺ ለነ ሳሊተ አበ እግዚእነ ኢየሱስ ክርስቶስ ዘተሰብአ እምኔኪ በእንተ መድኃኒትነ ሳሊ ለነ ቅድስት ናሁ እግዚእ ወፃ እምኔኪ ኦ ብሩክት ጽህረ ንጽሕት ያድኅን ኩሎ ዓለም ዘፈጠረ በበ ሳይሉ ንሴብሖ ወንወድሶ ስሙ ውእቱ ኄር ወመፍቀሬ ሰብእ ሳሊ ለነ ቅድስት ተፈሥሒ ኦ ምልዕተ ጸጋ ድንግል ዘእንበለ ርኵስ ልውጠት ንጽሕት ክብረ ኵሉ ዓለም ብርሃን ዘይት ጠፍ መቅደስ ዘይት ትነሰት በትረ ሃይማኖት ዘይት ጸንን ምስማኮሙ ለቅዱሳን ሳሊ ለናቦ ልኪ ሄር መዳኒን ይማረን ወይሳለን ይስረ ሀጢአተነ ሳሊ ለነ ቅድስት